ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ

የዛሬ ቅዳሜ ሚያዝያ 7 2015 ዓ ም ዝግጅታችን ጀመረ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል ዋዜማ አደረሳችሁ እንላለን ሰላም ጤና ስጥልን እንደምና ምሽታችኋል ክብሯን አድማጮች የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ

ልታዳምጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ ደግሞ አትቪዮ የአምሃሪክ የፌስቡክ ገጻችን ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ።

ከዛሬ ጀምሮ የክልል ልዩ ኃይል የሚባል አደረጃጀት የለም ሲሉ የጦር ኃይሎች ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ዛሬ ተናግረዋል። የመከላከያ ጀኔራሎች፣ ፌዴራል ፖሊስ እና የክልል የስራ ኃላፊዎች በተገኙበት የክልል ኃይሎችን በፌዴራል ኃይሎች ውስጥ መልሶ ማደራጀት በተመለከተ ግምገማ መካሄዱን ብሔራዊ የቴሌቪዥን ጣቢያ ኢቢሲ ዛሬ ዘግቧል። የክልል ልዩ ኃይሎች እንደገና በመደራጀታቸው ህብረ ብሔራዊ ጠንካራ የጸጥታ ተቋም ይገነባል ሲሉ

ፊልድ ማርሻል ብርሃኑ ጁላ መናገራቸውን ጣቢያው ዘግቧል። ኢትዮጵያ ከነበረችበት የጸጥታ ችግር በፍጥነት መውጣቷን የፕሪቶሪያው የሰላም ስምምነትም በመልካም ሁኔታ እየተከናወነ መሆኑን መናገራቸውንም ሪፖርቱ አክሏል። የክልል ኃይሎችን አደረጃጀት ለመቀየር ካስገደዱት ጉዳዮች መካከል የክልል ልዩ ኃይሎች አደረጃጀት ሕጋዊ ያለመሆን፣ በክልሎች መካከል እንደ ስጋት መተያየት፣ እንዲሁም ችግሮችን በኃይል ለመፍታት የሚደረገው እንቅስቃሴ መሆናቸውን

ፊልድ ማርሻሉ ተናግረዋል። በሁሉም ክልሎች መልሶ የማደረጀት ስራው ተጠናክሮ መቀጠሉን የገለጹት ጠቅላይ ኢታ ማጆር ሹም ከዛሬ ጀምሮ የክልል ልዩ ኃይል የሚባል አደረጃጀትና መዋቅር የለም ብለዋል። በዚህ ወር ውስጥ ብቻ በጥቂቱ ዘጠኝ የመገናኛ ብዙሃን ባለሙያዎች ያለ ፍርድ ቤት ትዕዛዝ እንዲሁም የሚዲያ አዋጁን በሚጻረር መልኩ መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል።

የሚዲያ ሥራ በሚሰሩበት ወቅት ጥፋት ፈጽመዋል በሚል የተጠረጠሩ ታሳሪዎች በሙሉ ያለምንም ቅድመ ሁኔታ ከእስር እንዲለቀቁ ኢሰመኮ አሳስቧል። ከሚዲያ ባለሙያዎች በተጨማሪ በፖለቲካ ፓርቲዎች መሪዎችና አባላት ላይ ያነጣጠረ ያለው የዘፈቀደ እስርና ወከባ እንዲቆሙም ጠይቋል።

ኬኔዲ አባተ ዝርዝሩን ይዘዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የፖለቲካ ፓርቲዎች መሪዎችንና አባላትን እንዲሁም የሚዲያ አባላትንና የማህበረሰብ አንቂዎችን ኢላማ ያደረገ እስርና ወከባ በእጅጉ አሳስቦኛል ብሏል። በዚህ ወር ውስጥ ብቻ በርካታ የዩትዩብ መገናኛ ብዙሀን አዘጋጆችና አክቲቪስቶች መታሰራቸውን የጠቆመው ኢሰመኮ ይኸውም ያለ ፍርድ ቤት ትእዛዝና የሚዲያ አዋጁን በሚጻረር መልኩ የተከናወነ መሆኑን አመልክቷል። ኢሰመኮ በዚህ ወር ውስጥ የታሰሩ ካላቸው

መገናኛ ብዙሀን ባለሙያዎች መካከል የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር የስራ አስፈጻሚ አባል የሆነውና በአሁኑ ወቅት አራት ኪሎ ሚዲያ የተሰኘ የዩትዩብ መገናኛ ብዙሀን መስርቶ በአዘጋጅነት የሚሰራው ዳዊት በጋሻው፣ የኢትዮ ሰላም የዩትዩብ መገናኛ ብዙሀን አዘጋጅ ቴዎድሮስ አስፋው፣ የየኔታዋ ገነት አስማማው፣ የሮሃ ኒውስ አዘጋጅ አራጋው ሲሳይ፣ የኢኤምኤስ አዘጋጅ ሳሙኤል አስፋው እንዲሁም በማህበረሰብ አንቂነት እና በሚዲያ ስራዋ የምትታወቀው የኢትዮ ንቃት አዘጋጅ

መስከረም አበራ እንደሚገኙበት ዘርዝሯል። በእስር ላይ ከሚገኙት የሚዲያ ባለሙያዎች ውስጥ ከፊሎቹ በእስር ወቅት ተገቢ ላልሆነ አያያዝ ተዳርገዋል ሲልም አመልክቷል። ኢሰመኮ በዝርዝር ካስቀመጣቸው የመገናኛ ብዙሀን ባለሙያዎች ውስጥ ጥቂቱ ባለፈው ሳምንት መጀመሪያ ላይና ከዚያ ቀደም ብሎ ፍርድ ቤት ቀርበው የ13 ቀናት የምርመራ ጊዜ ተፈቅዶባቸዋል። ፖሊስ ሁሉንም ታሳሪዎች ሁከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ለፍርድ ቤት ያሳወቀ ሲሆን በተጨማሪም መስከረም አበራ ለ

መደበኛ አደረጃጀቶች ወታደራዊ ስልጠናና የተኩስ ልምምድ ስትሰጥ ነበር ማለቱ ይታወሳል። የመገናኛ ብዙሀን አዋጅ ቁጥር 1238 ህዝባር 2013 በመገናኛ ብዙሀን አማካኝነት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ሕግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ሕግ አማካኝነት ለፍርድ ቤት መቅረብ ያለበት መሆኑን በግልጽ እንደሚደነግግ ያስታወቀው ይሰመኮ በሚዲያ አማካኝነት ተፈጽሞ

በተባለ ወንጀል ተጠርጣሪ የሆኑ ታሳሪዎች በሙሉ የአለምንም ቅድመ ሁኔታ ከእስር እንዲለቀቁ ሲል አሳስቧል። በሌላ በኩል እናት ፓርቲን ባልደራስ ለእውነተኛ ዲሞክራሲ ፓርቲንና ጎጎት ለጉራጌ አንድነትና ፍትህ ፓርቲን ጨምሮ በተቃዋሚ የፖለቲካ ፓርቲዎች ላይ ያተኮሩ ያላቸው እስሮችና ወከባዎች እየተፈጸሙ እንደሚገኙ ሚያስታወሰው ይሰመኮ የመንግስት የጸጥታ አካላት ከሚዲያ ባለሙያዎች በተጨማሪ በፖለቲካ ፓርቲዎች መሪዎችና አባላት ላይ ካተኮረ እስርና ማዋከብም

ይገባል ብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የሱዳን መዲና ካርቱም ዛሬ በአየር ድብደባ በከባድ መሳሪያ ተኩስና በፍንዳታ ስትናወጥ ውላለች። በመደበኛ ሰራዊቱ እና አፋጣኝ የእገዛ ኃይል ወይም በምህጻረ ቃሉ አርኤስኤፍ በሚል በሚጠራው ኃይል መካከል የተኩስ ልውውጥ የተካሄደ ሲሆን አንዱ የሌላውን ወታደራዊ ሰፈር እንዳጠቃ የኤኤፍፒ ዘገባ አመልክቷል።

አርኤስኤፍ የፕሬዝደንቱን ቤተ መንግሥት እና የካርቱም አየር ማረፊያን መቆጣጠራቸውን ቢገልጹም ሰራዊቱ ሐሰት ነው ብሏል። አገሪቱ ሙሉ በሙሉ እንዳትፈርስ ለመከላከል ተኩስ በአስቸኳይ እንዲቆም የሲቪል መሪዎች ጥሪ አድርገዋል። በካርቱም አየር ማረፊያ የተገደለውን ጨምሮ ሶስት ሲቪሎች መሞታቸውንና ዘጠኝ የሚሆኑ መቁሰላቸውን የሐኪሞች ኅብረት አስታውቋል። ግጭቱ የመጣው በአገሪቱ ወታደራዊ መሪ አብደልፈታህ አልቡራን እና ከእርሳቸው ቀጥሎ ባሉት መሐመድ ሐምዳን ዳግሎ

መካከል አፋጣኝ የእገዛ ኃይል ወይም በምጻረ ቃሉ አርኤስኤፍ የተሰኘው ወታደራዊ ቡድን ወደ መደበኛ ሰራዊት የሚቀላቀልበትን ሁኔታ በተመለከተ ለሳምንታት አለመግባባትና ውጥረት መከሰቱን ተከትሎ ነው። ሁለቱ መሪዎች ወደ ሲቪል መንግስት ሽግግር በሚደረግበት አካሄድ ላይም ስምምነት የላቸውም። አርኤስኤፍ በሞሐመድ ሐምዳን ዳግሎ የሚመራ ነው። በካርቱን በሚገኘው የአርኤስኤፍ ወታደራዊ ሰፈር ላይ የአየር ጥቃት ማካሄዱን ሰራዊቱ አስታውቋል።

በወታደራዊ መኪና የተጫኑ ታጣቂዎች ወደ ካርቱም አየር ማረፊያና ወደ ፕሬዝዳንታዊ ቤተመንግስት እንዲሁም ሌሎች ቁልፍ ቦታዎች መግባታቸውን እማኞች መናገራቸውን ተከትሎ አርኤስኤፍ ቦታዎቹን እንደተቆጣጠረ አስታውቆ ነበር። ሰራዊቱ ይህንን ውድቅ በማድረግ ቦታዎቹን ሙሉ በሙሉ እንደተቆጣጠረ ይናገራል። ሁሉንም ወታደራዊ ቦታዎችን እስከምንቆጣጠር እና የሰራዊቱ አባላት እስከሚቀላቀሉን ድረስ ውጊያውን አናቆምም ሲሉ የአርኤስኤፍ አዛዥ የሆኑት ዳግሎ

ለአልጀዚራ መናገራቸውን ኤኤፍፒ በሪፖርቱ ጠቅሷል። ጃንጃዊድ ሚሊሻ ከተባለው ቡድን የወጣው አርኤስኤፍ ከአስር ዓመታት በፊት በወቅቱ የአገሪቱ መሪ በነበሩት ኦማር አልበሺር የተቋቋመና በምዕራብ ዳርፉር ክልል አረብ ያልሆኑ ዕዳጣን ማኅበረሰቦችን ለማጥቃት በመጠቀማቸው የጦር ወንጀል ፈጽመዋል በሚል ክርስ ቀርቦባቸው ነበር። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።

ዝቅተኛ የኑሮ ደረጃ ላይ ለሚገኙ ሰዎች ቤት መስሪያ የሚውል የጣራ ቆርቆሮ ሰርቀዋል በሚል የዩጋንዳው የገንዘብ ሚኒስትር አሞስ ሉጎሉቢ በቁጥጥር ስር ውለዋል። ካራሞጃ በተባለው አካባቢ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ቤት መስሪያ ሊውል የነበረውን ቆርቆሮ ስርቆት በተመለከተ አስር ሚኒስትሮች፣ 31 የምክር ቤት አባላትና 13 የመንግሥት ባለሥልጣናትን እየመረመረ መሆኑን ፖሊስ አስታውቋል።

የዩጋንዳው ተቃዋሚ መሪ ባቢ ዋይን ፕሮዥዮን በሚመሩት ሚኒስትሮች ላይ የተፈጸመው ስር መሸፋፈኛ ነው በማለት ለረጅም ጊዜ አገሪቱን የመሩትን ዩዌሪ ሙሴቪንንና መንግስታቸውን የከፋ ሙስና በመፈጸም ወንጅለዋል። የሙዚቃ ሥራቸውን ወደ ጎን በመተው ፖለቲካ ውስጥ የገቡት ባቢ ዋይን ሙሴቪንን ጨምሮ ጠቅላላ ካቢኔያቸው በስርቆት ወይኒ መውረን ነበረባቸው ማለታቸውን ኤኤፍፒ ዘግቧል።

በመጨረሻም አድማጮች ኢየሱስን እንድታገኙ ተራቡ በሚል አራት ሰዎችን እንዲሞቱ በማድረጉ የተጠረጠረውን ግለሰብ በቁጥጥር ስር ማድረጉን የኬንያ ፖሊስ አስታውቋል። የመልካም ዜና ዓለም አቀፍ ቤተ ክርስቲያን ተከታዮች የሆኑ አስራ አንድ ሌሎች ሰዎች ወደ ሆስፒታል መወሰዳቸውን ፖሊስ ጨምሮ አስታውቋል። ሦስቱ ለህይወት አስጊ ሁኔታ ውስጥ መሆናቸው ታውቋል። ሌሎች ተጎጂዎች ሊኖሩ እንደሚችሉ ፖሊስ ጨምሮ ገልጿል። ማከንዚ ተንጊ የተባለው የቤተ ክርስቲያን መሪ በኬንያ ዳርቻ ባለ ጫካ

ኢየሱስን እንድታገኙ ተራቡ ብሎ ተከታዮችን መሰብሰቡን ጥቆማ የደረሰው ፖሊስ አካባቢውን ሲያስስ ተጎጂዎችን ማግኘቱንና ግለሰቡንም በቁጥጥር ስር መዋሉን የኤፍፒ ዘገባ አመልክቷል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሺው። መልካም ምሽት።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቪ አማርኛ የቅዳሜ ምሽት የሚያዝያ ሰባት 2015 ዓ ም የትንሣኤ ዋዜማ መሰናዷችንን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ1270 ኪሎ ኸርትዝ ላይ ታገኛችኋላችሁ። አሁን ወደ ምሽቱ ዘገባዎች እንሻገር።

በልዩ ኃይሎች መልሶ ማደራጀት ትግበራ ሰብአዊ መብቶች እንዲጠበቁ ኢሰመኮ አሳሰበ። የሀገሪቱ ነባራዊ ሁኔታ ስጋትና ያለመተማመን ስሜትን ፈጥሯል ብሏል። ኢሰመኮ የኢትዮጵያ መንግስት የክልል ኃይሎችን መልሶ ለማደራጀት የጀመረው ፕሮግራም ሰብአዊ መብቶችን አደጋ ላይ በማይጥል አሰራር እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። በአማራ ክልል የመልሶ ማደራጀቱን ውሳኔ በመቃወም በተፈጠሩ ግጭቶች

የደረሱ ጉዳቶችን ከመከታተልና ከመመርመር ስራው ጎን ለጎንም ችግሮቹ በውይይት የሚፈቱባቸውን ምክረ ሀሳቦች በተለያየ ደረጃ ለሚገኙ የመንግስት ኃላፊዎችና ባለድርሻ አካላት በመስጠት የበኩሉን ጥረት በማድረግ ላይ እንደሚገኝ ኮሚሽኑ ባወጣው መግለጫ አስታውቋል። በሀገሪቱ የሚስተዋለው ነባራዊ ሁኔታ የፈጠረው ስጋትና ያለመተማመን ስሜት

የልዩ ኃይል አባላትን ወደ ጸጥታ ተቋማት ለማስገባት ከተላለፈው ውሳኔ ጋር ተያይዞ በክልሉ ለተቀሰቀሰው ተቃውሞና ለተፈጠረው ግጭት መንስኤ መሆኑን ያብራራው የኮሚሽኑ መግለጫ የሚወሰዱ እርምጃዎች ሰላማዊና ሕጋዊ መሆን እንደሚገባቸውም አሳስቧል።

የኮሚሽኑን የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር ያነጋገረው መለስካቸው አመሃ ተከታዩን ዘገባ አልኳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ እንዳመለከተው መንግስት በክልሎች የተደራጁ ልዩ ኃይሎችን መልሶ ለማደራጀት ያሳለፈውን ውሳኔ መተግበር መጀመሩን ተከትሎ በአማራ ክልል ተቃውሞዎችና ግጭቶች ተቀስቅሰዋል። በተፈጠሩ ግጭቶችም የደረሱ ጉዳቶችን እየተከታተለ እንደሆነም መግለጫው ይጠቁማል።

ኮሚሽኑ የሰብአዊ መብቶች አደጋ ላይ ወድቀዋል ሲል በደረሰው መረጃ መጠን የጉዳቱ ደረጃ ምን እንደሚመስል ቪኦኤ ጠይቋል በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ለጥያቄው ማብራሪያ ሰጥተዋል ውሳኔ ተከትሎ በተለያዩ የአማራ ክልል ከተሞች በተለይም እኛ መረጃ ባገኘንባቸው በቆቦ በባህር ዳር በወረታ በከምቦሻ በደብረ ብርሃንና በመራዊ ከፍተኛ

የተቃውሞ ሰልፎች እንደተካሄዱ እናውቃለን። መንገድ መዘጋታቸውን፣ የአገልግሎቶች መቋረጥ፣ ኢንተርኔት። ከዚህ በተጨማሪም ደግሞ እንግዲህ በጸጥታ ኃይሎችና በሲቪል ሰዎች መካከል እንዲሁም በጣጣቂዎች መካከል ከፍተኛ ግብግብ እና ግጭት የተፈጠረበት ሁኔታ እንደሆነ እናውቃለን። እንግዲህ እነዚህ በራሳቸው እንግዲህ በሰዎች የዕለት ተዕለት ተግባራት ላይ የሚያደርሱ ተጽዕኖ አለ የም ራሱ የሰብአዊ መት እንደሚባለ። ከዛ በተጨማሪ ግን እኛ ባለን እስካሁን በደረስበት መረጃ መሰረት በእነዚህ ከተሞች ሰዎች ሞተዋል።

የአካል ጉዳት የደረሰባቸው ሰዎች አሉ። መንገላታት የደረሰባቸው የተደበደቡ ሰዎች አሉ። ለእኛ እነዚህ የሰብአዊ መብት ጥሰቶች ናቸው። እንግዲህ በእያንዳንዱ ቦታ ላይ እንግዲህ እዛም ላይ እንዳመለከት ነው በቆቦ አካባቢ የረዴ ሰራተኞችን ጨምሮ ነው እነዚህ ጉዳቶች የተከሰቱት። እስካሁን ባለን መረጃ እነዚህ ግርድፍ የሆኑ መረጃዎች ናቸው ያሉ። ወደፊት ግን በእያንዳንዱ ከተማ ውስጥ የነበሩ ችግሮች ምንድን ነበሩ፣ ከሞት ጋር በተያያዘ፣ ከአካል ጉዳት ጋር በተያያዘ እና ሌሎችም የሰብአዊ መብቶች ጥሰቶች ለማረጋገጥ ሰፊ የሆነ የምርመራ

እና የክትትል ስራ እንሰራለን ማለት ነው። አሁን ያለን ጠቅላላ ያለ መረጃ ነው። እናም መግለጫችን ላይ ግን እንዳመላከት ነው፣ እንደዚህ አይነት ፍርጫዎች ወይም ደግሞ ግጭቶች በሚከሰቱበት ጊዜ ሰብአዊ መብቶች አደጋ ላይ ይወድቃሉ አለ ይህን ክሊርሊ እያየ ነው ስለሆነ

ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻችለው ጥሪ። በአማራ ክልል ላለፉት አምስትና ስድስት ቀናት ተቃውሞዎችና የሰላም መደፍረስ እንዲሁም ግጭቶች ከተነሱ በኋላ በመንግስት በኩል የተለያዩ መግለጫዎች እየተሰጡ ናቸው። በተደጋጋሚ በተለያዩ ክልሎች ይህ ልዩ ኃይሎችን መልሶ የማደራጀቱ ውሳኔ ተግባራዊ እየተደረገ እንደሆነም እየተገለጸ ይገኛል።

በአማራ ክልል ይህን ያህል ተቃውሞ ለምን ተፈጠረ? ዶክተር ሚዛኔ መልስ አላቸው። ዝርዝር የሆኑ ነገሮች ማየት እንፈልጋለን። ምክንያቱም አንድ ሰብአዊ መብት ላይ አደጋ የሚያስገጥር ጉዳይ ሲፈጸም ሰብአዊ መብት ተጥሷል፣ አደጋ ላይ ወድቃል ከማለት በተጨማሪ ለዛ ጥሰት ድራይቪንግ ፋክተር ዋናው ሩት ኮዙ ምንድነው የሚሉትም ሲስተሚክ ኢንቨስቲጌሽን የሚል የማጥናት ስራ እንሰራለን። ነገር ግን በዚህ በመግለጫችን ላይ

እንዳመለከት ነው እንግዲህ እንደዚህ አይነት ውሳኔዎች በሚወሰኑበት ጊዜ ከፍተኛ ጥንቃቄ ያስፈልጋል የሚለውን ነገር ለማንሳት ሞክርናል። በተለይ ማሁን ያለው ነባራዊ ሁኔታ በሀገሪቱ ውስጥ እንግዲህ ከፍተኛ ስጋት አለ፣ እንግዲህ የጸጥታ ስጋት አለ በክልል ውስጥ ሰላማዊ ሰልፎች በግልጽ እንዳመለከቱ፣ የሰላም ጸጥታ ችግርና ስጋት ባለበት ሁኔታ እንዴት እንዲህ አይነት ውሳኔ ይወሰናል የሚባለው ከዛ በተጨማሪ ደግሞ እንግዲህ አጠቃላይ በሀገሪቱ ውስጥ ያለው ያለመተማመን ስሜት የወለደው

ስጋት ነው ብለን እናስባለን ማለት ነው። በመግለጫውም ላይ እንደተብራራው በሀገሪቱ ውስጥ የሚታየው ነባራዊ ሁኔታ ስጋትና የአለመተማመን ስሜት ፈጥሯል። ይህን ችግር ለመፍታትም የተለያዩ ሰላማዊና ሕጋዊ እርምጃዎች እንዲወሰዱ ኮሚሽኑ ጥሪ አቅርቧል። ግን ይህ የአለመተማመን ስሜትና ስጋት እንዴት ተፈጠረ የሚል ጥያቄ

ለዶክተር ሚዛኔ አቅርቤላቸው ነበረ። ሁኛውም በዝርዝር ላልሄድበት እችላለሁ። እንደሚታወቀው እንግዲህ አሁን ኢትዮጵያ ውስጥ ያለው ሁላችንም የምንገነዘበው በጣም ፖላራይዝ የሆነ ፖለቲክስ ነው እና በክልሎች መካከል ሰጣ ገባ እንዳለ እኔ ፐርሰናሊ የምገነዘበው ነገር አለ እና እነዚህ ነገሮች እንግዲህ በአንዱ ክልል በሌላው ላይ ከፖለቲከኞች መካከልም በኦፖዚሽንና በገዢው ፓርቲ መካከል ላይ ብዙ ውዝግቦች ሲኖሩ እና ያለ እነዚህ እንግዲህ አለመተማመን ይፈጥራሉ ማለት መንግስት የሚወስነው

ውሳኔ በቀላሉ ለማስፈጸም የሚቻልበት እድል አይፈጥሩም ማለት ነው። ስለዚህ እንደዚህ አይነት አለመተማመን ካለ ስጋት ካለ ደግሞ ያንን ነገር ለመፍታት መጀመሪያ ጥነት ማድረግና ከዛ በኋላ ውሳኔውን ለማስፈጸም ስራ ቢሰራ ይሻላል ነው የምንለው። ይሄኛው ሰፋ ያለ ትንተና የሚያስፈልገው ነገር ነው እንዳልኩት

ሚስትረስት አለ። በዛ ሁኔታ ውስጥ እንደዚህ አይነት ውሳኔዎች ሲወሰኑ ዜጎች ናቹራል ሪአክት ያደርጋሉ፣ ይቃወማሉ። ያንን ያየ ነው። ስለዚህ ይሄኛውን ነገሮች መተማመን እንዲኖር ያሉ ስጋቶች እንዲወገዱ፣ በዚህ ላይ መተማመን መግባባት ያስፈልጋል።

የኢትዮጵያ ሰብአዊ መብቶች በዚህ መግለጫው እንደጠቆመው የተከሰተውን ወቅታዊ ችግር ለመፍታት ከተለመደው አሰራሩ ወይንም ከመደበኛው የክትትልና ምርመራ ስራው ጎን ለጎን በተለያዩ ደረጃዎች ያሉ ባለድርሻ አካላትንና የመንግስት ኃላፊዎችን ማነጋገር ጀምሯል። ይህ ጥረት ምን ፍሬ ያስገኝቷል የሚል ጥያቄም አቅርቤ ነበረ። ዶክተር ሚዛኔ አባተ ይህ አዲስ ነገር አይደለም ይላሉ።

እንደ ምሳሌም ከጥቂት ወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከስቶ በነበረው ችግር

እንዲህ ያለ እገዛ ኮሚሽኑ አድርጎ እንደነበረ አስታውሰው የሚከተለውን ብለዋል። ተመሳሳይ አፕሮች ነው የምንከተለው። እንግዲህ አንድ የሰብአዊ መብት ችግር የሚፈጥሩ ወይም ደግሞ አደጋ ላይ የሚጥል ጉዳዮች በሚከሰቱበት ጊዜ በተለመዱት መንገድ ጉዳዩን ላንሰታው እንችላለን። ለምሳሌ ኛ ምርመራ ማድረግ እንችላለን። የተገደሉ ሰዎች፣ አካል ጉዳት የደረሰባቸው ሰዎች ወይም ንግድ ተቋማቸው ላይ ጉዳት የደረሰ ብለን እነዚህ ነገሮችን ዝርዝር ማድረግ እንችላለን። ክትትል ማድረግ እንችላለን። ነገር ግን ጉዳዩን፣ ችግሩን ከስር መሰረቱ አድሬስ ለማድረግ ደግሞ

ለየት ያለ አፕሮች እና ተጨማሪ አፕሮች ማድረግ አለብን ነው። ስለዚህ ሁልጊዜም እንደምናደርገው ሁሉ በየአንዳንድ ጉዳዮች ላይ መግለጫችን ላይ በግልጽ ባናመላክተው፣ እንደዚህ አይነት ጉዳዮች በሚከሰቱበት ጊዜ ከሚመለከታቸው የፌዴራልና የክልል አካላት ጋር በመነጋገር እንደዚህ ችግሩ መፍትሄ እንዲያገኝ ጥረት እናደርጋለን ማለት ነው። ጀነራል የሆነ ነገር ነው መልስ የሰጠው ዝርዝር የሆኑ ነገሮችን እንግዲህ ወደ ሽት ይሆናል ማለት ነው። ነገር ግን እንደ አንድ አፕሮች ይሄ የምንወስድ መግለጫ ከማውጣት በተጨማሪ ከሚመለከታቸው ሀገራት ጋር በመነጋገር

ከእነሱ ጋር ከሰብአዊ መብት አንጻር ያለውን ልብታ የማስረዳት ቺ አድሬስ ለማድረግ ደግሞ ምን አይነት አፕሮች መከተል እንዳለባቸው የእኛም ፐርስፔክቲቭ የመግለጽ የማግባባት ስራዎችን ሰራ ለማለ። ይህን ሰራ እንግዲህ ከፌዴራል ጋር ካሉ ኃላፊዎች ብቻ ሳይሆን ክልልም ላይ እንግዲህ የተለያዩ ጽሕፈት ቤቶች አሉ። ጽሕፈት ቤት አለ ኢትዮጵያ ሰብአዊ መብቶች ኮሚሽን።

እነሱም እንደዚሁ በተለያየ ደረጃ በኃላፊዎቹ የሚሳተፉበት ሁኔታ ይፈጠራል ማለት ነው። በአማራ ክልል የተከሰተው ተቃውሞና የጸጥታ መደፍረስ ከትናንት ጀምሮ እየረገበ መምጣቱ ይነገራል። አሚኮ ወይንም የአማራ ሚዲያ ኮሚኒኬሽን ዛሬ ከባህር ዳር ባሰራጨው ዜና በሰሜን ወሎ የሀገር መከላከያ ሰራዊት አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ባደረጉት ጥረት የፋኖ አባላቱ ልባዊ ይቅርታ ጠይቀው ስምምነት ተደርሷል ብሏል።

የተዘጉ መንገዶችም የተከፈቱ መሆናቸውን ከተለያዩ የዜና ማሰራጫዎች ለማወቅ ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ፎዚያ አወል ከአዳማ ዩኒቨርሲቲ በሳይንስና ቴክኖሎጂ ተመረቃለች።

ከስምንት ዓመት በፊት የዩኒቨርሲቲ ተማሪ ሳለች ልዩ ልዩ የሂጃብ አለባበሶችና የስነ ውበት ምክሮችን በማህበራዊ መገናኛ ብዙሀን ላይ ማጋራት የጀመረችው ፎዚያ በጊዜ ሂደት ውስጥ እጅግ ብዙ ተከታዮችን በማፍራት በትስስር መድረኩ ላይ ተጽዕኖ ፈጣሪ እየሆነች መጥታለች። በትምህርት የቀሰመችውን እውቀትና ኢንስታግራምን ጨምሮ በሌሎች ማህበራዊ መገናኛ አማራጮች ላይ ያገኘችውን እውቅና በመጠቀምም አናናስ የተሰኘ የንግድና የብራንዲንግ ተቋም ከጓደኛዋ ጋር መስርታለች። ከፎዚያ ጋር ያደረ

ዘረጋኩት ቆይታ ቀጥሎ ይቀርባል።

ፎዚያ ዚያ እንግዳቸው ስለሆንሽ አመሰግናለሁ እስኪ ሙሉ ስምሽንም ማንነትሽን በሙያ ላይ እንደምትገኝ ራስሽን አስታውቂልኝ እኔም አመሰግናለሁ ፎዚያ ወል እባላለሁ ኮምፒውተር ሳይንስ የጨረስኩት አዳማ ዩኒቨርሲቲ ነው አሁን ላይ ደግሞ የምሰራው የራሴ ክሬቲቭ ኤጀንሲ ፋውንድ አድርገን ውስጥ ነው እና ደግሞ ማህበራዊ ሚዲያ ላይ የግል ፍላጎቶችን ፋሽን ቢዩቲ እና ላይፍ ስታይል ላይ ያሉትን ነገሮች በማጋራት እታወቃለሁ አመሰግናለሁ ፎዚያ በድጋሚ እንግዲህ በጣም የምትታወቂው ማህበራዊ ሚዲያ ላይ

ተጽዕኖ በመፍጠር በተለይ ደግሞ እንደገለጽሽው ውሎሽን በማጋራት የስነ ውበት ነገሮችሽን ያሉትን ክህሎቶች በማጋራት ነው። እና እንዴት ወደዚህ ነገር ልትመጭ ቻልሽ? በተለይ ደግሞ እንደ ሙስሊም ሴት ብዙ የተለመደ አይደለም እና እስቲ እሱንም አያይዘሽ ንገሪኝ። ኦኬ፣ በመጀመሪያ ፍላጎት የመጣው ዩኒቨርሲቲ ውስጥ ስማ ኦልሬዲ መጀመሪያም ኢንተርስቱ ነበረኝ እና እኔ ራሴ የተለያዩ የሌላ ሀገር የውጭ ዜጎች ነገሮትን ተጽዕኖ ፈጣሪዎች ምናምን ነገር እከታተላለሁ ኢንስታግራም ምናምን ነበረን ያኔ ና

በሴን አካውንት ክሬት አድርጌ እኔም የሆነ ቀን እንደዚህ ባደርግ ምናምን ብዬ አስብ ነበር እና ቀስ እያልኩ ነው የጀመርኩት።

የተለያዩ ሞቃቸውን ነገሮች ምናምን በአማርኛ ሳጋራ ተከታዮች ኖሩን እንደዛ እያለ እያደገ መጣ። አደማ ዩኒቨርሲቲ ተማሪ ያለው ሁለት ሺህ አስራ ስድስት አካባቢ ጃንዋሪ ምናምን አካባቢ ነው ኢንስታግራም ላይ ሼር ማድረግ የጀመርኩት። ያው የውጭዎቹን ተጽዕኖ ፈጣሪዎች ምናምን እከታተል ነበር እና እኔም ለምን በአማርኛ አልሰራም የሚል ሀሳብ ነበረኝ። ከዛ ነው የጀመርኩት። ምናልባት እንግዲህ ማለት ማህበራዊ ሚዲያም

ከዚህ ቀደም ስራ እንደ መፍታት ልታይ ልታይ እንደማለት ተደርጎ አሉታዊ ነገሩ ነበር የሚወሰደው። እና አንቺ ከዛ አኳያ ያጋጠመሽ ችግር ወይም ደግሞ ተግዳሮት ነበሩ? ከቤተሰብ ሊሆን ይችላል ከሰዎች ሊሆን ይችላል። እንዴት ነበረ ስትጀምሩ የነበረው ነገር? መጀመሪያ አካባቢ ስጀምር እንደነገርኩሽ ዩኒቨርስቲ ዩኒቨርሲቲ ተማሪ እያለሽ አጠገብሽ ያሉት ጓደኞችሽ ሁሉም ያበረታታሻል። በጣም ፖዚቲቭ ነበር። አሪፍ ነው ስሪ ምናምን ነው የሚሉት። እና ደግሞ

እንደውም አካውንት የሌላቸውን ጓደኞችን ፎሎ አድርጉኝ ምናምን እያልኩ ነገር ነበረ እና ቤተሰብ ትንሽ ቆይቶ ነው ያወቀው። አይ ቲንክ እንደ ስራ እየሰራሁት እንደሆነ ያወቁት ከአንድ አመት በኋላ ምናምን ያወቁት እና ከዛ በፊት ብዙም አይዲያ አልነበራቸውም። ልክ ፐርሰናል ፕሮፋይል አላርለ የግል ገጽ ልክ እንደዛ ነው ኤክስፔክት የሚያደርጉት። ከፌስቡክ አደላ ወደ ኢንስታግራም ሄድ ነው ነበር እና ሶሻል ሚዲያ ላይ ደግሞ አማርኛ ሳወራ ብቻ ነው ኢትዮጵያዊ እንደሆንኩ የሚገምቱት። ከዛ ውጭ የነበሩኝ ተከታዮች ኢስት አፍሪካ፣ ኬንያ፣ ሶማሊያ ምናምን

አካባቢ ያሉት ሱዳንም፣ አይ ቲንክ ያ ሱዳን አካባቢ ያሉ ሰዎችም ፎሎ ያደርጉኝ ነበር። ሳውዲ፣ ዩናይትድ አረብ ኢማሬት ምናምን አካባቢ ያሉ ሰዎች ናቸው የሙስሊም ኮሚኒቲ ፎሎ ሲያደርገኝ የነበረው እና ብዙ ሰው ሳይሆን የሆነ የሶማሊያ ኢንፍሉዌንሰሮች አሉ አይደለ፣ ተጽዕኖ ፈጣሪዎች በተለያየ ሀገር የሚኖሩ ከነሱ አንዱ አድርገው ነው የሚያዩኝ።

በብዛት የተለመደው ጥቁር ሴቶች አሁን በብዛት እነሱ ስለሆኑ የነበሩት ሶሻል ሚዲያ ላይ እንደዛ ነበር የሚያስቡት እና ያው በጊዜ ሂደት ሪኮግናይዝ አድርገውታል። መጀመሪያ ግን ለምሳሌ አሁን አንቺም ብሆን የሚል ምኞት ነው የነበረሽ እና እዚህ ደረጃ ላይ ይደርሳል፣ በጣም ብዙ ሰው ይከተለኛል፣ ገቢ ያመጣልኛል ብለሽ አስበሽ ነበር? እዛ አላሰብኩም፣ ግን አንዳንድ የራሴ የሆኑ ፈጠራዎች ብዬ ማስባቸው የሂጃብ ስታይል ቪዲዮዎች ምናምን ሼር አድርግ ነበር እና ሌሎቹ የውጪ

ሙስሊም ተፅዕኖ ፈጣሪዎች ፖስት አድርገው በደንብ ቪው ያገኛሉ። እና በሰዓቱ ደግሞ ሀሽታግ ምናምን ተጠቅመን ኤክስፕሎር ፔጅ ላይ እንድንመጣ የሚያደርጉ ቴክኒኮችን በራሴ የቻልኩትን ያክል ሪሰርች አድርጊ በደንብ ሞር ኦዲየንስ እንዴት ማግኘት እንደምችል ምናምን እንትን እያልኩ ነበር እና እንደውም እንዳሰብኩት ቶሎ አላደገም። በነገራችን ላይ መጀመሪያ ላይ በሁለት ሺህ አስራ ስድስት አካባቢ ማለት ነው። አሁንስ ምን ያህል ሰው ይከተልሻል?

በአማካይ ለምሳሌ ህይወትን ለመግፋት የሚያስችል ነገር ነው ወይ? ምን ያህል ታግበታለች? በዚህ ሁለኔ ሌላ ስራ አለኝ፣ ግን ሌላ ስራ ባይኖረኝ እና ሙሉ በሙሉ እዛ ላይ ትኩረት ባደርግ እችላለሁ። ለመኖር በቂ ነው። በደንብ በትኩረት ስንሰራበት ስራዎችን በደንብ ይመጣሉ የሚል ሀሳብ አለኝ። እንደ የስራው አመጣት ይለያያል። አንዳንዴ በጣም ብዙ ስራ የሚበዛበት ሰዓት አለ። ልክ እንደዚህ ረመዳን ምናምን ሲደርስ

ብዙ ቢዝነሶች ሙስሊም ኢንፍሉንሰር ይፈልጋሉ እና ደግሞ በዓል አሁን አረፋ ና ኢድ ምናምን አካባቢም ስራ ይበዛል እና የቻልኩትን ያክል ለመስራት ሞክራለሁ። ያለኝን ታይም ተጠቅሜ አይ ቲንክ ከአንድ አመት ከሁለት አመት በፊት ማክሲመም በፖስት እስከ ሀያ ሺህ ብር ምናምን የሚቀበል ነበረ። አሁን ላይ ግን የኢንፍሉንሰር ማርኬቱ እየሰፋ ስለመጣ ተሻለም መስራት ይቻላል።

ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሲባል ግን ምን ማለት ምን አይነት ነገሮችን ነው የምትጠቀሚው? ማስታወቂያዎችን ነው የምትሰሪው ወይስ የራስሽንም ሀሳቦች ይዘሽ ትመጫለሽ?

አንዳንዴ የራሳችንን አሁን ፐርሰናል የምንለውን መንገዳችንን ሼር የምናደርግበት አጋጣሚ አለ፣ ግን የሆነ ፕራይቬት ለመሆን ስለመሞክር እኔ ሁሉንም የማስበውን ነገር ሁሉ ሼር አላደርግም። በነገራችን ላይ አንዳንድ ሀሳቦች ከጓደኞች ጋር ተሻቸው የሚቀሩ አሉ። ምክንያቱም ፐብሊክ ስፔስ ስለሆነ አንድ የሆነ ነገር ካልሽ በኋላ አይረሳም ይቀመጣል። ህይወታችንም ሁሉ እየተከተለ የሚመጣ ነገር ስለሆነ እጠነቀቃለሁ። ስፒሪቹዋል ጆርኒ ምናምን አንዳንዴ ሼር አድርጋለሁ ሌሎችንም ለማበረታታት እንደኔ አይነት ያሉ ሙስሊም ሴቶች

ያለውበትን ሲያዩ ፕሮባብሊ ኢንስፓየርድ ይሆናሉ ብዬ ስለማስብ ማለት ነው። እኔ አሁን እድለኛ ሆኜ ቤተሰቦቼ እኔ በጣም የሚረዱኝ እና ከገባቸው በኋላ የሚያበረታቱኝ አይነት ቤተሰቦች ነው ያለው። አንዳንድ ሰው ግን ከኔ ህይወት ጋር ማይገናኝ ውጭ ያለ ሰው ምናምን ነገር ደስ ላይለው ይችላል፣ ሊቃወም ይችላል። በትንሹም ቢሆን ልረዳቸው ሞክራለሁ፣ ግን እኔ የሚያስቆመኝ አይነት ነገር አይደለም። እና እንዳልኩሽ ማጋራቸውን

ኮንቴንቶች እጠነቀቃለሁ። አንድ ሌላ ከሴቶች ጋር በተያያቸው ሀሳቦች እንዳሉ አይቻለው ና

እስቲ ምን አይነት ሀሳቦችን ነው የምታጋሩ ቲንክ የሆነ ሰዓት ሼር ያደረግኩት አንዳንዴ አለባበስ የሆነ የሚቀጠን ሰው ነገር ይኖራል ተብሎ ይታሰባል አይደል? ግን ወንዶች ሴት መሆኗን ስላወቁ ብቻ የሚያስቡት የራሳቸው የሆነ ነገር አለ እና አንዳንዴ በስርዓት ለብሰን ራሱ ከብር አድርገን ከቤት ስንወጣ ምናምን የሚያጋጥሙ ነገሮች አሉ እና ኢትዮጵያ ውስጥ ደግሞ ለከፋ በጣም የሚያስጠላ ነገር ነው እና ስለ ያቃለ የሆነ ሰዓት ላይ ከዛ ውጭ ደግሞ ኮንፊደንስ ኖሮ ራሳችንን ፕሮቴክት አድርገ

አድርገን መሄድ አለብን። አይ ቲንክ የትኛውም ዓለም ላይ ሴቶች እንደዛ እየኖርን ያለ ነው። እና ከዚህ በላይ ምንድን ነው መደረግ የሚችለው? ምን ሲባል ብዙ ሰው በቃ ከቤት አለመውጣትን ነው ኦፕሽን የሚወስደው፣ በቃ ከቤት አለመውጣት ነው የሚሻለው፣ ይህ ሁሉ ነገር ለመሸሽ ብላ ያስባሉ። እና ሴቶች ደግሞ የሆነ ህልም ይኖራቸዋል፣ ማድረግ የሚፈልጉት ነገር ይኖራል። እና እንደዚህ አይነት ነገሮች ሊያግዳቸው አይገባም ብዬ አስባለሁ። እስቲ ወደ አሁን እንደከፈትሽው የብራንዲንግ ተቋም ደግሞ እንምጣ።

እንዴት ነው ከማህበራዊ ሚዲያ ተጽዕኖ ፈጣሪነት የሰራነው ድርጅት ሽማ ያይዘሽ ንገሪኝ። መጀመሪያ እንደተመረቅኩ ቀጥሬ ለመስራት ሞክሬያለሁ ልምድ እንዲኖረኝ። ከዛ በኋላ አብሮኛ የተመረቀ ጓደኛ የነበረ መሐመድ ጀማል ይባላል እና ከእሱ ጋር ሆነን ኦልሬዲ እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ፣ እሱ ደግሞ ለገ ቪዲዮግራፊ፣ ፎቶግራፊ እና

ዌብ ዲቨሎፕመንት ላይ ነበር የሚሰራው ና አናናስ ክሪቲቭ ኤጀንሲን ጀመርን። መጀመሪያ ላይ ስንጀምር ፍሪላንሰር ሆነን ነበር እየሰራን። ገቢ በደንብ ማግኘት ስንጀምር ኦፊሻል ኦፊስ ከፈትም ማለት ነው። የምንሰጣቸው አገልግሎቶች ለተለያዩ ቢዝነሶች ዲዛይን ዲቨሎፕመንት አለን፣ ወይም ደግሞ ዲጂታል ፕሮዳክት ካለ ኢኮሜርስም ለሚፈልጉ ኤክስፒሪያንሱ እናቀርባለን። ብራንዲንግ እና ስቶር ስትራቴጂ እንሰራለን። ብራንድ ስትራቴጂ፣ ብራንድ አይደንቲቲ ዲዛይን

ናሬቲቭ እና ዲጂታል ማርኬቲንግ ላይ እንሰራለን፣ ሰርቪሱን ለሚፈልጉ ቢዝነሶች ማለት ነው። በቀጣይስ ምንድን ነው እሱ አላማሽ፣ ወዴት ነው እዚሁ ማህበራዊ ሚዲያ ላይ ትቀጥያለሽ? አናናስንም በተመለከተ ሌሎችም እንደማያሰብሻቸው ነገሮች ካሉ አያይዘሽ ንገሪኝ። በቀጣይ የማስባቸው ነገሮች አናናስ ባለበት ይቀጥላል እና የራሳችን የሆኑ ቴክ ፕሮዳክቶችንም የማውጣት እቅድ አለን። አሁን እየሰራንባቸው ያሉ

And as I'm product, to not

ማኔጅ መደረግ የሚችሉ ትልቅ ፕሮዳክቶች ናቸው። ከዛ ውጭ ደግሞ ሶሻል ሚዲያም ላይ እኔን የህይወት ተሞክሮን እያጋራው ቀጥላለሁ። ከዛ ውጭ ደግሞ ፋሽን ላይ ያለኝን ኢንትረስት ወደ ቢዝነስ የመቀየር ሀሳብ አለን። የራሴ ጃብ ላይ ማለት የተለያዩ ክሬቲቪቲ በውስጣቸው ያላቸው ማርኬት ላይ ገብተው ሰው ደስ ብሎት መጠቀም የሚችሉ አይነት ፕሮዳክት ማምጣት እቅዳለኝ። እሺ፣ ፎዚያ በጣም ነው የማመሰግነው እንግዳችን ስለሆኑ በድጋሚ። እሺ፣ በጣም ነው የማመሰግነው።

አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከሳተላይት በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛችኋላችሁ። እንዲሁም ደግሞ ከሰኞ እስከ አርብ አት ቪ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ዝግጅታችን የሚተላለፍ ይሆናል። የቅዳሜ ምሽት የመጀመሪያው ክፍል መሰናዶ እዚህ ላይ ተጠናቀቀ። አሁን ደግሞ ተከታዩ የሙዚቃ ቃና ነው። እንግዲህ ወልዴ ጣዕም ያላቸው ዜማዎችን መራርጦ ይጠብቃችኋል። ከእሱ ጋር ትቆዩ ዘንድ በአክብሮት እጋብዛለሁ።

ጤና ይስጥልኝ አድማጮች፣ በየሳምንቱ ቅዳሜ በዚህ ሰዓት ዘና የምንልበት የሙዚቃ ቃና ክፍለ ጊዜ አሁን ጀምረዋል። ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤያለሁ። እንግዲህ ወልዴ ነኝ። ዕለቱ ሚያዝያ 7 2015 ዓ ም ነው። አባይ ሰንበት።

ቅዱስ ቅዳሜ፣ ቀዳም ስዑር፣ ቅዳሜ ሹር፣ ለምለሚቱ ቅዳሜ ይህ ሁሉ የአብይ ጾም የመጨረሻ ቀን የሆነው የዛሬው ቅዳሜ መጠሪያ ነው። ነገ ደግሞ ትንሣኤ ፋሲካ ነው። ለክርስትና እምነት ተከታዮች እንኳን አደረሳችሁ እላለሁ። በዓሉን ምክንያት በማድረግ ከመረጥኳቸው አንድ ሁለት የጥበብ ሥራዎች ውስጥ ይህን የመሪጌታ ፍቅሩን ዘለሰኛ ልጋብዛችሁ ወደድኩ።

to it.

ይቀርየለሞይ <singing flowers>

አሁን ምን ያጣላል የመሬት ጉዳይ እንዲህ ዘርዚ ተፋ

መሪጌታ ፍቅሩን እናመሰግናለን። በእንግሊዝ ካሉ የሙዚቃ አቀንቃኞች ቀዳሚውን ስፍራ እንደያዘ የሚነገርለት ኤልተን ጃን ነው። ሉሲ ኢን ደ ስካይ ዊዝ ዳይመንድስ እርሱ ራሱ በጣም የሚወደው ዘፈን እንደሆነ ይናገራል። ታዲያ ዘፈኑ በመጀመሪያ የተቀነቀነው እዛው በእንግሊዝ በ1960ዎቹ ገናው በነበሩት ዘ ቢትልስ ነው። ሉሲ ኢን ደ ስካይ ዊዝ ዳይመንድስ በኤልተን ጃን

What?

You're out.

ኤልትን ጃንን ሉሲ ኢንደ ስካይ ዊዝ ዳይመንድስ ነበር ያዳመጥነው። ታዲያ ይህ ዘፈን ከኢትዮጵያ ጋር በአንድ የታሪክ አጋጣሚ ተገናኝቷል። በአሜሪካዊው ቅድመ ታሪክና የቅሪተ አካል ተመራማሪ ዶናልድ ጆንሰን የተመራው ቡድን በእንደ አውሮፓን አቆጣጠር 1974 3.2 ሚሊዮን ዓመት ዕድሜ ያላትን ቅሪተ አካል ሲያገኙ ሉሲ ወይም ድንቅነሽ ብለው ሰይመዋታል። ሉሲ የሚለው ስም የመጣው ታዲያ ተመራማሪዎቹ ከመጀመሪያው ቀን የመስክ ሥራ በኋላ

በቢትልስ የተቀነቀነውን ሉሲ ኢን ደ ስካይ ዊዝ ዳይመንድስ ሲያደምጡ በማምሸታቸው ምክንያት እንደሆነ ይነገራል። ከኤልተን ጃን ሉሲ ኢንደ ስካይ ዊዝ ዳይመንድስ ወደ ኢትዮጵያዊ ግርማ በየነ እንመጣለን። እንከን የሌለብሽ እንከን የሌለብሽ

I love you, me too You're on the clay, you're harsh Where's the red Ethiopia? You're the devil, you're red Ethiopia? I know my devil, my Ethiopia with conjo Conjita, nae, nae, bye

I'm Uchi a message for the future. And

Dit het nans gebeur. En nê nie 'n pasmanne nie.

የግርማ በየነን እንከን የሌለብሽ ነበር ያደመጥነው። ዜማው ቆየት ያለ ነው። ያደመጥነው ግን ከስድስት ዓመታት በፊት ከአንድ የፈረንሳይ የሙዚቃ ባንድ ጋር እንደገና የዘፈነውን ነው። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች የሙዚቃ ምርጫ ካላችሁ፣ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር 2022513505

በዋትስፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳትካም በሚለው የኢሜይል አድራሻ መልእክታችሁን በትልኩልኝ ደርሰናል። የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግድ ወልዴ ነኝ። ነገ አውደ ዓመት እንደመሆኑ ታዲያ ከወደ አሜሪካ ሆሊዴይ ወይም ሴሌብሬሽን የተሰኘውን ይህን የማዳና ዘፈን ልጋብዛችሁ ወደድኩ።

የማዳናን ሆሊዴይስ ነበር የሰማ ነው። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናግዳችሁ እንግዲህ ወልዴ ነኝ። የአዲስ አበባ ምሽት ክለቦችን ደመቅ በማድረግ ተወዳጅ የሆነው አዲስ ለገሰን እንሰማለን። እንጃ ምን እንደሆን እኔ ምን አውቄ መወሰድ የበዛ በአንቺ መነጠቄ አዲስ ይቀጥላል

ፍቅርሻ ጉልቦታ እልጃምን እንደሆ ያስነካሽኝ ከሀገር ከሞላ ሰው የምለው አንቺን እልጃምን እንደሆ እኔስ ምናውቄ መወሰዴ በዛ ባንቺ መነጠቄ እንዲያው ምን

እንጂ ደመ ነፍሴን አልሆንኩም ዘንድሮ፣ ስራሴ ልካጣሆኝ ስወድሺ ምን የለው የነካንሺ አውቃለው ነክቼ የርግብ ላባስሱን! ግን እንዳንቺ ገላን እንጃ መለስረሱን

I see the rain at not alone a

What all up i'm through yes i'm lost with look at the will what i have

ከሀገር ከሞላ ሰው የምለዋችን እንጃ ምን እንደሆነ እኔስ ምናውቄ መወሰኔ በዛ ባንቺ መነጠቄ ጃሜን እንደሆን ያስነካሽኝን ከሀገር ከሞላ ሰው የምለዋችን እንጃ ምን። የዛሬው ምሽት የሙዚቃ ቃና ወደ ማብቂያው ተዳርሷል። ለመሰናበቻ የመረጥኩላችሁ

ደመረ ለገሰ አውደ ዓመት እያለ የሚጫወተውን ነው። በእኔ በኩል በዚሁ ልሰናበት። መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ሰላም ዳቦ ተቆራርሶ፣ እሰይ እናቴ እንኳን አደረሳችሁ፣ አረግቡ

የተከበራቸው አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች እዚህ ላይ ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ ባልደረቦቻችን ስም የሚሰናበታችሁ ኤደን ገረመ ነኝ። በድጋሚ ለክርስትና እምነት ተከታዮች በሙሉ መልካም ትንሣኤ በዓል እንመኛለን። ሰላም ጤና ስጥልን። ደህና እደሩ።